ዶክተር አብይ ሁለት መቶ ሚሊዮን አይኖች እያ ነው እያዩ ነው። ቅዝቃዜ ባየለበት የዋሽንግተን ዲሲ ማለዳ ላይ ከዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ፊት ለፊት የተገኙት ኢትዮጵያውያንና ትውልደ ኢትዮጵያውያን ድምፃቸውን ሊያሰሙበት የፈለጉት ጉዳይ ከሰሞኑ ሲደረግ የሰነበተው የሕዳሴ ግድብ ድርድር ነው። ኢትዮጵያ ሱዳንና ግብፅ በዩናይትድ ስቴትስ የገንዘብ መስሪያ ቤትና የዓለም ባንክ ታዛቢነት እያደረጉት ያሉት ድርድር ኢትዮጵያ ላይ ጫና የፈጠረ ነው ይላሉ። በሰልፉ ላይ ያገኘኋቸው አቶ ሙህዴን ሲራጅ መሐመድ ኢትዮጵያ ማንም የማይደራደረው የአባይ ባለቤት ናት። እዋችን የእኛ ነው። ማንኛውንም መብት አለን። ምናምን ማድረግ የምንችለውን የምፈልገውን። ነገር ግን ኢትዮጵያ ትልቅ ግድብ እየሰራች ነው። የተወሰነውን ያህል ስራ ተገባዷል። ወደ ስራ ለመግባት እየተዘጋጀ ባለበት ሰዓት አንዳንድ ተጽዕኖ እየተደረገባት ነው። የሚያግድ አይነት እንቅስቃሴዎች እየተደረጉ ነው። እነዛን እንቅስቃሴዎች መደረግ እንደሌለባቸው ለማስገንዘብ ነው ይሄ ሰልፍ የተደረገው። ሰልፉ የተጠራው ኢትዮጵያን ካለምንም መከፋፈል የአባይን ወንዝ የተመለከተ አቋም እንዲያንጸባርቁ ለማስገንዘብ፣ የአባይ ወንዝ የሚያዋስናቸው ሀገሮች በእኩል መጠን የሚጠቀሙበት ድርድር እንዲደረግ ለማስረገጥ መፈለግ ከሰልፉ ዓላማዎች መካከል የተወሰኑት እንደሆኑ የጠቀሱልኝ፣ ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ጥበቡ አሰፋ ዩናይትድ ስቴትስ ዘለቄታ ላለው የቀጠናው ሰላም ስትል ከአድሏዊነት የጸዳ አቋም እንድታንጸባርቅም ለመጠየቅ እንደመጡ ይናገራሉ። ለልማትም ለሴኩሪቲም ወደፊት ችግር ሊያመጣ ስለሚችል ኢትዮጵያ አሜሪካኖች ስለሆንን ይሄንን የአሜሪካ መንግስት አድላዊነት ሳይወስድ ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይሄንን ሪዞልቭ እንዲያደርግ ለማሳሰብ እየተከረኝ የአሜሪካ መንግስት በዚህ ውይይት ላይ ያለን ሚና የታዛቢነት ነው ሚና ነው ያለ ነውና፣ ካለ ሚናው እየተወቀሰ አይመስለውትም ወይ? ኖ ኖ፣ መጀመሪያ ሲጋበዝ የጋበዘው ግብጽ መንግስት ነው። መጀመሪያ አሜሪካ ስትጋበዝ በሽማግሌነት ነበር የተጋበዘችው። አሁን ግን በዛ ድርድር ላይ የግብጽን ፍላጎት ኢትዮጵያ እንድትቀጠቀም ጫና በማድረግ ላይ ነው ያለው እና ከሽማግሌነት አልፎ ከማደራደር አልፎ አድለዋዊነት እየወሰደች ነው። ይሄ አግባብ አይደለም። ዳዊት ግላሶ አለምቦ፣ ሌላው በሰልፍ ላይ ያገኘኋቸው ትውልደ ኢትዮጵያዊ ናቸው። የህዳሴ ግድብን ለመገንባት ኢትዮጵያን ያሳለፉትን የርብርብ ዘመን በማስታወስ ኢትዮጵያውያንን ከተጠቃሚነት የሚከለክል ነው ብለው ያመኑበትን የድርድር መንፈስ ለማውገዝ በዚህ ስፍራ እንደተገኙ ነግረውኛል። እንግዲህ አባይ ለዘመናት ስዘፈንበት ነው የቆየው፣ ግን ሳንጠቀምበት ደለሉን ሁሉ ተሸክሞ ለግብጽና ለሱዳን ሲያስተላልፍ ነው የቆየው። ያንንም ደግሞ በቆራጥነት የኢትዮጵያ መንግስት እንዳይሰራ በሀገራችን የነበረው ሁኔታና የመንግስታት መለዋወጥም ችግር ፈጥሯል። አሁን ግን በሙሉ ኃይል የኢትዮጵያ ህዝብ ይሄን ግድብ ለመጠቀም ይሄን ግድብ ሰርቶ ውሃውን በአግባቡን ለመጠቀም እያደረገ ያለው ጥረት ጥሩ ነው። አባይ የኢትዮጵያ ህልውና ነው። ግን አሁን የዚህ የህዳሴ ግድብ ጉዳይ ህዝቡን ያነቃቃ ይመስለኛል። እና ይሄ በዚህ ምክንያት ነው ተማሪዎች ከስንቃቸው የመንግስት ሠራተኞች ከደሞዛቸው፣ ነጋዴዎች ከገበያቸው፣ ሁሉም ሰው ባረበበት እና እዚህ ደረጃ ያደረሰው። ስለዚህ ከአሁን በኋላ ወደ ኋላ የሚልበት ሁኔታ የለም። ብሔራዊ ጥቅማችንን ብሔራዊ ጥቅማችንን ብሔራዊ ጥቅማችንን አሳልፈ ሰላማዊ ሰልፈኞቹ ከዚህ በተጨማሪ የኢትዮጵያ መንግስት የሀገሪቱን ጥቅም አሳልፎ የሚሰጥ ውል እንዳይዋዋል የእስካሁኑ ድርድር ይዘትም በግልጽ ይፋ እንዲደረግ ጠይቀዋል። ሙሉ ሐሳባቸው የሰፈረበት ደብዳቤም ለአሜሪካ የውጭ ጉዳይ መስሪያ ቤት ገቢ እንደሚደረግ አስታውቀዋል። የሚመለከተው የዩናይትድ ስቴትስ መንግስት መስሪያ ቤት ሰላማዊ ሰልፉን በተመለከተ የሚሰጠው መልስ ካለ በቀጣይ መሰናዶ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ።